ቡሩንዲ አጠቃላይ ብጥብጥ አፋፍ ላይ ደርሳለች ሲሉ አንድ ከፍተኛ የተባበሩት መንግሥታት ድርጅት ባለስልጣን አስጠነቀቁ። የጸጥታ ምክር ቤቱ እርምጃ እንዲወስድም አሳሰቡ። የተባበሩት መንግሥታት የሰብአዊ መብቶች ከፍተኛው ኮሚሽነር ትናንት ሰኞ ማታ ለጸጥታ ምክር ቤቱ ባደረጉት ንግግር በቡሩንዲ የመንግስት ተቃዋሚ ሰልፎች ከተጀመሩበት ካለፈው ሚያዝያ ወር ወዲህ ቢያንስ 240 ሰዎች ተገድለዋል፤ በየምሽቱ በየጎዳናው አስከሬኖች ተጥለው ይታያሉ ብለዋል። አብዛኛውን ሁከት የሚፈጽሙት ፖሊሶች፣ የደህንነት ኃይሎችና የገዢው ፓርቲ ሚሊሺያ መሆናቸውን የተናገሩት ኮሚሽነሩ ዛይድ ራአድ አልሁሴን ማንነታቸው የማይታወቅ የመንግስት ተቃዋሚዎችም ግድያ ይፈጽማሉ ብለዋል። ቀውሱ ወደ ብሔረሰብ ብጥብጥ ሊያመራ እንደሚችል ስጋታቸውን የገለጹት አል ሁሴን የጸጥታ ምክር ቤቱ ከአሁን ቀደም የታዩ ዘግናኝ ሁኔታዎች እንዳይደገሙ ይከላከል ሲሉ ተማጽነዋል። እንደ አውሮፓውያን አቆጣጠር በ2005 ባበቃው የዚያች ሀገር የ12 ዓመታት የእርስ በርስ ብጥብጥ 300 ሺ የሚጠጋ ህዝብ እንደተገደለበት የሚዘነጋ አይደለም።